ስሜ ማጂ ኃይለማርያም ማርያም ይባላል። የመጣሁት ከኢትዮጵያ ነው። የ2015 የማንዴላ ዋሽንግተን ፌሎውሺፕ ፕሮግራም በፐብሊክ ማኔጅመንት ዘርፍ በሀዋርድ ዩኒቨርሲቲ ውስጥ ለስድስት ሳምንት ስሰለጠን ቆይቻለሁኝ። ኢትዮጵያ ሀዋሳ ዩኒቨርሲቲ ውስጥ ሌክቸረር ነኝ። አዲስ አበባ ዩኒቨርሲቲ ውስጥ በአእምሮ ጤና ኤፒዴሚዮሎጂ ፔችዴኒ የሰራው ነው በኢትዮጵያ ሶሲዮሎጂ፣ ሶሻል ወርክና አንትሮፖሎጂስቶች ማህበር ውስጥ ደግሞ የጠቅላላ ጉባኤው ምክትል ፕሬዚዳንት ነኝ እና ሌሎችም የምንሰራቸው አንዳንድ ስራዎች አሉ። የአእምሮ ጤና ባለሙያ ነሽ። ይሄ የመጣሽበት የማንዴላ ዋሽንግተን ፌሎውሺፕ ፕሮግራም ላንቺ ሙያ በምን ረገድ ይጠቅምሻል? ፐብሊክ ማኔጅመንት ወይም የህዝብ አስተዳደር የማይገባበት ቦታ የለም። የአእምሮ ጤና አገልግሎትን ብናይ ይህንን አገልግሎት ከማቀድ ጀምሮ ከማስፈጸም ጀምሮ ያንን ደግሞ ከመገምገም እስከዛ ድረስ ይሄ ፐብሊክ ማኔጅመንት ስኪል ያስፈልጋል። አንድ ሰው ይሄንን በተለይ ደግሞ እኔ ከመጣሁበት ከኢትዮጵያ ብዙም አገልግሎትን በሌለበት ሁኔታ ውስጥ ይሄንን አጀንዳ ይዞ ወደፊት ለመግፋት የሚያስፈልግ ስኪል ነው ብዬ አስባለሁ፣ ፐብሊክ ማኔጅመንት። እና ለወደፊትም እዚህ አካባቢ በተለይ ከአድቮኬሲ አንጻር ድምጻቸው ብዙ የአይምሮ መምተኞች ያው ፐብሊክሊም አናያቸውም፣ ድምጻቸውን ብዙ አይሰማም። የእነሱን ድምጽ ከማሰማት አንጻር፣ ለእነሱ ድምጽ ከመሆን አንጻር መስራት ለማስበው ስራ በተወሰነ መልኩ ኤክስፖሸር ሰጥቶኛል ብዬ አስባለሁ። በሀዋርድ ዩኒቨርሲቲ ያገኘሽውን ስልጠና እንዲሁም በቆይታሽ ሌሎች የሰበሰብሻቸውን ተመክሮዎች ሲዘርዘር አድርገሽ ግለጪ። ሀዋርድ ዩኒቨርሲቲ ውስጥ ስድስት ሳምንትን ያሳለፍኩት፣ በዛ ጊዜ ውስጥ በተለያዩ የፐብሊክ ማኔጅመንት ዘርፎች ስልጠና ወስደናል። ለምሳሌ ስለ ሰርቫንት ሊደርሺፕ ሰልጥነናል። ስለ ፐብሊክ ፕራይቬት ፓርትነርሺፕ ሰልጥነናል። ቴክኖሎጂን ከ ማኔጅመንት አንጻር እንዴት መጠቀም እንደምንችል ሰልጥነናል። የኤቲክስ የስነ ምግባር ጉዳይ የህዝብ አስተዳደር በሰፊው ብዙ ነገሮችን ሸፍነናል። በተለይ ከኮሚኒቲ ኢንጌጅመንት አንጻር ወጥተን ቮለንቲር ስራዎችን የሰራንባቸው አጋጣሚዎች ነበሩ። በራሳቸው ተደራጅተው ደግሞ ኮሚኒቲ ስራ የሚሰሩ ተቋማትን ሄደን ጎብኝተናል። ከእነሱም ያያስተዋል ነው ልምድ። ለእኔ በተለይ ደግሞ እኔ ለምሰራበት ዘርፍ በምን መልኩ ላደርገው እችላለሁ ብዬ እንዳስብ አድርጎኛል። ተቋም ውስጥ ከነበረው ፕሮግራም በተጨማሪ ግን አብዛኛው ያገኘሁት ግሩፕ ከእኔ ጋር ተቀራራቢ ሁላችንም ከሀያ አምስት እስከ ሰላሳ አምስት እድሜ ክልል ውስጥ የነበሩ ወጣቶች ነን በየአገራቸው የሚሰሩት እንደኔ አይነት ማለትም ሁሉም የጀመሯቸው ነገሮች እኔም የጀመርኳቸውና ለወደፊት ቢሄዱልኝ ባስኬድ ብዬ ማስባቸው ነገሮች በተለያየ ዘርፍ የጀመሩ ሰዎች ናቸውና፣ በተለይ ከነሱ ጋር የተፈጠረው ግንኙነት እኔ አሁን አፍሪካ ውስጥ ከሃያ በላይ ቦታዎች ውስጥ ብሄድ የሚቀበለኝ ሰው እንዳለ እርግጠኛ ነኝ። ምክንያቱም ይሄኛው ፕሮግራም እርስ በእርስ ማስተሳሰርም ሌላኛው የፕሮግራሙ አላማ ነው። ስለዚህ በየሀገራችን ይሄ የመሪነት ስራዎችን ስንሰራ ሌሎች ደግሞ በየሀገራቸው የሚሰሩ ሰዎችን ስናገኝ ስለ አፍሪካ ትልቅ እይታ ይኖራል፣ ትስስርም እንፈጥራለን። አሁን እኔ የማስባቸው የፕሮጀክት ሀሳቦች። ከኬንያ ከመጡ ጓደኞች ጋር ከታንዛኒያ ከመጡ ጓደኞች ጋር ከጅቡቲ ከሶማሊያ ከመጡት ሰዎች ጋር እንዳወራ ምን እንደማስብ እንዴት ሊሄድ እንደምችል ተመካክረናል እርስ በርስ አንዳንዶች። ሌሎች ጓደኞቻችን ደግሞ ግራንት አግኝተው ኦሬዲ ፕሮጀክት ለመጀመር እየተንቀሳቀሱ ያሉ ልጆች አሉ። እና ያገኘነው ልምድ ክፍል ውስጥ የተማርነው ብቻ ሳይሆን እርስ በርስም ትስስር ፈጥሯል። ከዛ በተጨማሪ ደግሞ ከኛ ሰፋ ያለ ልምድ ያላቸው እና በእድሜም የሚበልጡ ትልልቅ ሰዎችን አግኝተናል። ለምሳሌ ኮንግረስ ሁማን ኬረን ባስ፣ ዲሲ የከንቲባው ጽህፈት ቤት የአፍሪካውያን ጉዳይ አማካሪ የሆኑ ሰዎችን የዳያስፖራውን አጠቃላይ በሚመለከት በተለይ ከዳያስፖራ ሴቶች ማህበር ጋር ግንኙነት ነበረን። በምን መልኩ ለወደፊት እንዴት ተባብረን እንሰራለን ብለን ከእነሱም ጋር የተነጋገርንባቸው አጋጣሚዎች ነበሩ እና ለእኔ ይሄኛው እድል ምናልባትም አገሬ ሆነው በሆነ ጊዜ እኔ ኢትዮጵያ ሆኜ ከስንት አንድ የሚመጡ አንዳንድ ሰዎችን በሙሉ አንድ ክፍል ውስጥ ያመጣልኝ አቃጣ አንድ ላይ ለማግኘት እድል ፈጥሮልሻል። ማጂ የአእምሮ ጤና ይዞታ ምን ይመስላል በኢትዮጵያ? የቆንጂት ጥያቄ በመጪው እሁድ በመስታወት ፕሮግራም መልስ ይዞ ይመጣል።